ጥያቄ አስር ወደ ሻም ለሁለተኛ ጊዜ የተጓዙት መቼ ነበረ? መልስ ሁለተኛው ወደ ሻም የተጓዙት ጉዞ በኸዲጃ ረዲያላሁ አንሃ ገንዘብ ለመገበያየት ያደረጉት ጉዞ ነበረ። እሳቸው ሰለላሁ አለይህ ወሰለም ከጉዞ ተመልሰውም ዕድሜያቸው 25 ዓመት ሲሞላ ኸዲጃን ረዲያላሁ አንሃ አገቧት።